በሕዳሴ ግድብ ላይ የሚደረጉ ውይይቶችን ወደፊት ለማራመድ የሚያስችል አዲስ ሐሳብ ማቅረባቸውን ኢትዮጵያ ውስጥ ጉብኝት ላይ ያሉት የግብጽ የውጭ ጉዳይ ሚኒስትር ሰምሃ ሹክሪ አስታውቀዋል። ሚኒስትሩ ከኢትዮጵያ አቻቸው ዶክተር ገበየ ወርቅ ነጋድ ያደረጉት ውይይት በሁለትዮሽ ጉዳዮች ላይ ማተኮሩን የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለቪኦኤ ገልጠዋል። እስክንድር ፍሬው በካይሮ የተካሄደው የሶስቱ አገራት የውሃ ሚኒስትሮች ውይይት ያለ ውጤት ከተፈተነ ከሳምንታት በኋላ ሰማሃ ሽኩሪ አዲስ አበባ ናቸው። የግብፁ የውጭ ጉዳይ ሚኒስትር ሰማሃ ሽኩሪ ከኢትዮጵያዋቻቸው ዶክተር ወርቅነህ ገበየው ጋር ከተወያዩ በኋላም የጋራ መግለጫ ሰጥተዋል። ለአስር ወራት የቆየውን የኢትዮጵያ የግብጽና የሱዳን የሶስትዮሽ ውይይት ወደፊት የሚያስኬድ ሐሳብ እናቅድ ለኢትዮጵያዋቻቸው ማቅረባቸውንም ነው የተናገሩት። ባለፉት አስር ወራት ውስጥ በቴክኒካዊ ጉዳዮች ላይ የተደረጉት ውይይቶች ሂደቱን ወደፊት ለማራመድ የሚያስችል በቂ ውጤት እንዳላስገኙ ማወቅ አለብን። በዚህም ምክንያት ነው ለወንድሜ ለክቡር ሚኒስትሩ ግልጽ የሆነ ሐሳብ ወይም ዕቅድ ያቀረብኩት። በጣም ቀላል የሆነና ሳይንስን መሰረት ያደረገ ማንኛውንም ፖለቲካዊ ጣልቃ ገብነት በማስቀረት ይህንን ሂደት እንዴት ማፋጠን እንደሚቻል የሚያሳይ ገለልተኛ የሆነ አካል ያስፈልገናል። ማንኛውንም ልዩነት እየተካሄዱ ካሉ ውይይቶች በመነሳት የሚፈታ አስፈላጊ ሲሆንም ፖለቲካዊ ጣልቃ ገብነቱ ይኖራል። ብሔራዊ የቴክኒክ ኮሚቴዎቻችን ግን ኃላፊነቱን መውሰድ አለባቸው። ባለፉት አስር ወራት ውስጥ የቆየው መሻሻል ያለበት ሁኔታ መቀየር አለበት። ክቡርነታቸው በዚህ ሐሳብ ላይ ያላቸውን አስተያየትም እጠብቃለሁ። ለሱዳናውያን ወንድሞቻችንም ሐሳቡ ይቀርብላቸዋል። ይህም ሆኖ ኢትዮጵያና ግብፅ በመግባባት መንፈስ እየተጓዙ መሆናቸውን ነው ሚኒስትሩ ያስረዱት። ኢጂፕት ግብፅ ዘጠና ስድስት በመቶ በረሃ በመሆኗ በወንዙ ውሃ ላይ ጥገኛ ሆና ኖራለች። ኢትዮጵያ ከዚህ አንጻር በግብፅ ላይ ጉልህ ጉዳት ባለማድረስ፣ ግብፅም የኢትዮጵያን የምጣኔ ሀብት ልማት አስፈላጊነት በመረዳቱ ረገድ ተቀባይነትና ዕውቅናን የሚመለከቱ መሰረቶች ላይ የሠራን ነው። ግንኙነቶቻችን የተመሠረተባቸውና በቀጣይም የሚመሩባቸው ሁለት መርሆች እነኚህ ናቸው። የሁለቱ ሚኒስትሮች ውይይት በሁለትዮሽ ጉዳዮች ላይ ማተኮሩን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። በህዳሴው ግድብ ላይ የሚደረግ ውይይት ሱዳንን ጨምሮ በሶስት ሀገራት መካከል የሚካሄድ መሆኑን ያስታወሱት የሚኒስቴሩ ቃል አቀባይ መለስ አለም ይህንኑን ያብራሩት። ግብፁ የውጭ ጉዳይ ሚኒስትር በሀገራችን ያደረጉት ጉብኝት ከዚህ በፊት በተወሰነው መሰረት በውጭ ጉዳይ ሚኒስቴር ደረጃ በየሁለት ወሩ እንዲገናኙ የተላለፈው ውሳኔ ነበር። በዛ መሰረት የተካሄደ ስብሰባ ነው ይሄ አራተኛው ስብሰባ ነው የተለየ አጀንዳ የለውም በግብጽና ኢትዮጵያ መካከል ያለውን ፖለቲካዊ ኢኮኖሚያዊ አጠቃላይ ግንኙነት የሁለትዮሽ ግንኙነት ላይ የሚያተኩር ነው ስለዚህ ጉብኝቱ በሁለትዮሽ ደረጃ የተካሄደ የምክክር መድረክ ነው ብሎ ውይይቱ ያተኮረው አንደኛ በኢትዮጵያና ግብጽ መካከል ረዥም ጊዜ ያስቆጠረ ታሪካዊ ግንኙነት አለ። በሁለቱ ሀገሮች መካከል ከአፍሪካ በጣም አንጋፋ የሚባል ዲፕሎማሲያዊ ግንኙነት ነው ያለው። ይሁን እንጂ በንግድና ኢንቨስትመንት መስክ ያለው ግንኙነት የበለጠ መጠናከር አለበት። የግብጽ ባለሀብቶች ኢትዮጵያ ውስጥ ማዋላናቸውን ያፈሳሉ፣ ቁጥራቸው ውስን ቢሆንም ይሄ መጠናከር የሚችልበት ሁኔታ ግብጽ ለኢትዮጵያ የወጪ ምርቶች መዳረሻ ናት። ይሄ ተጠናክሮ የሚቀጥልበት ሁኔታ። ሁለተኛ ቱሪዝም፣ ሁለቱም ሀገሮች የታሪክ ሀብታሞች ናቸው። ግብጽ ትልቅ የፕረሚድ እና ሌሎች የታሪክ ቦታዎች አሏት፣ በቱሪስቱም ትጎበኛለች። ኢትዮጵያ በተመሳሳይ የታሪክም የተፈጥሮም ሀብታም ናት እና ይሄ አንደኛው ያልተጠቀምንበት ዘርፍ ነው። ቱሪዝምን በደንብ መጠቀም ይቻላል በሁለቱ ሀገሮች መካከል የሚል ነው። ከዛ ውጭ ለኢትዮጵያም ለግብጽም የጋራ ስጋት የሆነ አሸባሪነት ነው። ግብጽ ሲናይ ውስጥ ጨምሮ በተለያዩ የሀገሪቱ አካባቢዎች አሸባሪዎች የሚፈጽሙት ጥቃት አለ። ይህንን ዓለም አቀፍ ስጋት በተናጠል የሀገር ውስጥ ጥረት መታገል አይቻልም። በጋራ ጥረት ነው ጥረት ነው መታገል የሚቻለው የሚል አቋም በሁለቱ የውጭ ጉዳይ ሚኒስትሮች ውይይት ላይ ተነስቷል። ከዛ ውጭ ኢትዮጵያ ከግብጽና ከሱዳን ጋር ከታላቁ ህዳሴ ግድብ ግንባታ ጋር ያለውን ሁኔታ በመልካም ጉርብትናና በወዳጅነት መንፈስ አጠናክራ ለመቀጠል ፍላጎት እንዳላት ገልጻለች። በግብፁ በኩልም ይኸው ነገር ተጠናክሮ እንዲቀጥል ፍላጎታቸውን ገልጸዋል። አቶ መለስ ትሩ የግብጹ ሚኒስትር ሲናገሩ ከህዳሴው ግድብ አንጻር ይካሄዱ የነበሩ ውይይቶችን በተመለከተ አዲስ ሀሳብ፣ አዲስ እቅል ለኢትዮጵያዎቻቸው እንዳቀረቡ ገልጸዋል። ምንድን ነው ይህ ዝርዝር ሁኔታው ይታወቃል ወይ? ምንድን ነው ሀሳቡ? እንግዲህ በኢትዮጵያ በኩል የታላቁ ህዳሴ ግድብን በተመለከተ እንዴት ወደፊት መሄድ እንዳለበት ችግሮች ሲያጋጥሙ እንዴት መፈታት እንዳለበት የሚታወቅ መርህ አለ። ይሄ ዓለም አቀፍ ማህበረሰብ የሚያውቀው መርሆች ስምምነት የሚባለው ነው። ኢትዮጵያ፣ ግብጽና ሱዳን የፈረሙት ነው። ስለዚህ ልዩነቶች ሲኖሩ ያለ ሌላ የመፍትሄ ሀሳብ የሚሄዱበት አቅጣጫ እንዳለ ተቀምጧል። ሁለተኛ፣ የህዳሴ ግድብ በተመለከተ የኢትዮጵያና ግብጽ ጉዳይ አይደለም። ይሄ ጉዳይ ሶስቱ ሀገሮች ጉዳይ ነው። የሶስቱ ሀገሮች ጉዳይ ነው፣ ሱዳንን ጨምሮ ማለት ወት ነው። የግብጽ የሱዳን ነው። ስለዚህ የጉብኝቱም አላማ የሁለትዮሽ ነው የምንልበት ምክንያት ለዚህ ነው ጉዳዩ በጋራ ጉዳዮች ላይ የሚመክር ነው። የሶስትዮሽ ጉዳዩን በተመለከተ ደግሞ የተለመደ መድረክ አለ። የሶስትዮሽ ብሔራዊ ኮሚቴ አሁንም ስራውን እንደቀጠለ ነው። በቀጣይ ውይይት ይካሄዳል ተብሎ ይታሰባል። ኢትዮጵያ ሶስቱን አገሮች እኛንም ጨምሮ በሳል የሆነ ውይይት ተካሂዶ ልዩነት ልዩነቶች ለመፍታት የሚደረግበት አማራጭ ስላለ በዛ መሰረት መታየት አለበት። የግብጽ የውጭ ጉዳይ ሚኒስትር በዛሬ አዲስ አበባ ቆይታቸው ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተገናኝተው መነጋገራቸውም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው።